በኦሮሚያ በምስራቅ ወለጋ ዞን በወለጋ ዩኒቨርሲቲ እንዲሁም በሆሮ ጉዱሩ ዞን ዛሬ በተካሄደ ሕዝባዊ ተቃውሞ የአንድ ወጣት ሕይወት ማለፉ ታውቋል። በምስራቅ አረርጌ ዞን በሚኤሶ ወረዳ የተጀመረው የተቃውሞ ሰልፍ ሰባተኛ ቀኑን መያዙ ተገልጿል። የየአካባቢው ነዋሪዎች እስራት፣ ድብደባና ሌሎች በደሎች እየተፈጸሙብን ነው ሲሉ ለኦሮምኛ ዝግጅት ክፍላችን ዘጋቢዎች ገልጸዋል። በምስራቅ ሸዋ ጉደር ከተማ ትናንት በተካሄደ ሰላማዊ ሰልፍ ላይ የጸጥታ ኃይሎች የጥቃት እርምጃ መውሰዳቸውም ተገልጿል። በአካባቢው ያነጋገርናቸው የመንግሥት ባለሥልጣናት ተወሰደ የተባለውን የኃይል እርምጃ አስተባብለዋል። በአንዳንድ አካባቢዎች ደግሞ ባለሥልጣናቱን ለማነጋገር የተደረገው ጥረት አልተሳካም። የአሜሪካ ድምፅ ራዲዮ የአፋን ኦሮሞ ዘጋቢዎች ቱጁቤኩሳ ቤኩሳ ሶራሃልኬና ጃልኔ ገመዳ ያጠናቀሩትን ዘገባ ትዝታ በላቸው ታቀርባለች። የአዲስ አበባና የፍንፍኔ ዙሪያ የተቀናጀ ማስተር ፕላን የተባለውን እቅድ በመቃወም በህዳር ወር በኦሮሚያ የተቀሰቀሰው ተቃውሞ ከሁለት ወር በላይ ማስቆጠሩ ይታወቃል። ማስተር ፕላኑ ቆሟል ቢባልም ተቃውሞው የታሰሩት ይፈቱ፣ ለተገደሉት ቤተሰብ ካሳ ይከፈል። የወታደር ኃይሎች ከከተሞቻችን ይውጡ የሚሉ መፈክሮችን አንግቦ በአንዳንድ የኦሮሚያ ከተሞች ቀጥሏል። በወለጋ ሆሮ ጉድሩ ዞን ጃማራሬ ወረዳ ጎበን ከተማ ዛሬ የጥምቀት በዓል በሚከበርበት ወቅት ህዝቡ ኢህአዴግ አያስተዳድረንም፣ የታሰሩት ይፈቱ በማለት መፈክር ማሰማት እንደጀመረ የመንግስት ኃይሎች ተኩስ ከፈቱብን ብለዋል። የአይንማኝ አነ ማረጫ ዛሬ ሸለሞ ቴሬሳ የሚባል ተማሪ ተገደለ። ሌላ ደግሞ የአስራ ሁለት ዓመት ልጅ ጭንቅላቱ ላይ ተመትቶ አሁን ሆስፒታል ይገኛል። በወለጋ ዩኒቨርሲቲ ቅጥር ግቢ ውስጥም ዛሬ የተማሪዎች ተቃውሞ ተቀስቅሶ በግቢ ውስጥ የሚገኙ የፌዴራል ኃይሎች ተማሪዎችን በዱላና በአስለቃሽ ጭስ መበተናቸውን ጥቃት ይደርስብኛል ስሜ አይገለጥ ያለ ተማሪ ተናግሯል። ሰ ፌዴራ ዋመ ከዚህ ፊት ለፊት ተሰብስበው ተማሪዎች ተቃውሞ አሰሙ። ወዲያው ፌዴራል ፖሊስ ተጠራና ብዙ ልጆች ተደበደቡ። አንድ ልጅ በጠና ስለ ቆሰለ ወደ ሆስፒታል ተወስዷል። አሁን ተደብቄ ሳናግርሽ ከመቶ በላይ የሚሆኑ ተማሪዎች ውጭ ፀሐይ ላይ አውጥተው ጫማ አስወልቀው እየገረፉ ናቸው። የጎበን ከተማና በወለጋ ዩኒቨርሲቲ ፖሊስና አስተዳዳሪዎችን ስለደረሰው ግድያም ሆነ ድብደባ ለማነጋገር ያደረግነው ሙከራ አልተሳካም። ይህ እንዲህ እንዳለ በኦሮሚያ በምስራቅ ሐረርጌ ዞን በሚኤሶ ወረዳ የተጀመረው ተቃውሞ ሰባተኛ ቀኑን መያዙን ተገልጿል። በተለይ በዛሬው ገበያ ዕለት የገጠር ሰዎች ተጨምረው ተቃውሞ ሲያሰሙ ከተማዋ ውስጥ የሰፈሩ የመከላከያ ሰራዊት፣ የፌደራልና የክልል ፖሊሶች ጭምር በሕዝቡ ላይ ተኩስ በመክፈታቸው ብዙዎች መጎዳታቸው ተነግሯል። ነዋሪዎች ያሰሟቸው የነበሩ መፈክሮች መካከል የታሰሩት ይፈቱ፣ የመከላከያ ሰራዊት ከከተማችን ይነሳልን፣ ሰላማዊ ሰዎችን የገደሉ ለፍርድ ይቅረቡና የመሳሰሉት ይገኙበታል ብለዋል። ከሜሶ ከተማ ባልደረባችንን ሶራ አራሬን ያነጋገሩ የአይንማኝ መምሩ ሚራሚስ ከረሳት ሶስት ሰዎች በጥይት ተመትተዋል። ሁለቱ እጃቸው ላይ፣ አንደኛው ደረቱ ላይ፣ ሌላዋ ሴት ደግሞ ሆዶ አካባቢ ነው የተመታችው። ሁሉም ከገጠር ለገበያ የወጡ ናቸው። እኚሁ የአይንማኝ የፌዴራል ፖሊሶች የአሰቦት ከተማ ከንቲባ አቶ ተውፊቅ አሊይን ጸጥታ አላስከበሩም፣ ሰላማዊ ሰልፍ እንዳይወጣ አላገዱም በማለት ታመው ከተኙበት አልጋ ጎትተው በማውጣት በመኪና አሳፍረው ወስደዋቸዋል ብለዋል። የሜሶን ከተማ ምክትል አስተዳዳሪ አቶ መሐመድ ጀማል በበኩላቸው በከተማይቱ ሰላማዊ ሰልፍ ለመውጣት በሕግ አስታውቆ የተከለከለ እንደሌለ ገልጸው የከሰረ ህልም ያላቸው ጸረ ሰላም ያሏቸው ኃይሎች አይሳካላቸውም ብለዋል። ጋፊ ሂሪረ የህዝብ ጥያቄ ነው ያለን የሚሉት እነዚህ ሰዎች በስርዓትና በህግ ጥያቄ ያነሱት በተጠቀሰው ቀን በወረዳችን አልነበሩም፣ አልነበረም። በተጠቀሱት ቀናት የሁከትና የግርግር ህልም ያላቸው ደግሞ ይህን ህልማቸውን አስበውበት የወጡ ስለሆነ ራሳቸው ደግሞ ህልሙን ስለማያውቁት ይህ ዓላማቸው መቼም ቢሆን አይሳካም። አቶ መሀመድ ጀማል በተጨማሪም የአሰቦት ከተማ ከንቲባ አልተደበደቡም፣ በሰላም እየሰሩ ናቸው ሲሉ አስተባብለዋል። የሜሶ ከተማ ነዋሪዎች ግን የመከላከያ ሰራዊት በየዕለቱ ወደ ከተማዋ እየገባ መሆኑን ይናገራሉ። ይህ በእንዲህ እንዳለ በምዕራብ ሸዋ ዞን ጉደር ከተማ የታሰሩ ተማሪዎች ይፈቱ በማለት የከተማይቱ ተማሪዎች ትላንት ሰላማዊ ሰልፍ አድርገው እንደነበርና ፖሊስ በወሰደው እርምጃ ጉልማ መንገሻ የተባለ ወጣት ተመትቶ በአካባቢው በሕክምና ሲረዳ ከቆየ በኋላ በተጨማሪም ለሕክምና ወደ አዲስ አበባ መላኩ ተገልጿል። የጸጥታ ኃይሎች ትላንት ማምሻውን እናም ዛሬ ሙሉ ቀን የካቢኔ አባላት በሰጧቸው ጥቆማ ተማሪዎችን ከየቤታቸው በመልቀም ላይ እንዳሉና ይህንንም ሽሽት ተማሪዎች በብዛት ትላንት ሌሊት ወደ ጫካ መሸሻቸው ተገልጿል። በጉደር ከተማ ፖሊስ እንዲሁም አስተዳደር ለማነጋገር ያደረግነው ጥረት አልተሳካም።